የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣውን ሪፖርት ይፋ አድርጓል። ሪፖርቱ እንደ አውሮፓውያን አቆጣጠር በ2015 ባለፈው ዓመት ማለት ነው፣ በዓለማችን ለደረሱ የመልካም አስተዳደር ቀውሶች ቁልፍ ችግሮች ሲል የጠቀሳቸው የአሸባሪ ቡድኖች አረመኔያዊ ጥቃቶችና የመንግስታት በሲቪል ማህበረሰቡ ላይ የሚካሄዱት የሚያካሂዱት አፈና ናቸው። ሪፖርቱ መሻሻሎች መታየታቸውንም አብሮ ያወሳል። የቪኦኤው ኒክ ቺንግ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሶሪያና ኢራቅ የሚያካሂደው የፍጅት ዘመቻ በአውሮፓና በመካከለኛው ምስራቅ ሀገሮች የደረሱ የስደተኛና ሰብአዊ ቀውሶች The most widespread and dramatic violations in twenty fifteen were those in the Middle East. በ2015 የሰብአዊ መብቶች በስፋት ተጥሰው የታዩት መካከለኛው ምስራቅ ውስጥ ነው። በዚያ የበርካታ አሸባሪ ቡድኖች መገኘትና የሶሪያ የእርስ በርስ ጦርነት በህዝቦች ላይ እጅግ የከፋ ስቃይ አድርሰዋል ብለዋል ጆን ኬሪ። ሪፖርቱ በማከልም አፍሪካ ውስጥ በጨካኝ ቡድኖች የተፈጸሙ ጥቃቶችንም ያወሳል። እንደ ቦኮ ሐራምና አልሻባብ ያሉ አሸባሪዎችን ለማስወገድም መልካም አስተዳደር አይነተኛው መፍትሄ ነው ሲል ያሰምርበታል። የቻይና የቱርክ የሩሲያ የኢራንና የኩባን ጨምሮ መንግስታት ሚዲያውን፣ የሲቪል ማህበረሰቡንና ተቾችን የጥቃት ኢላማ ያደርጋሉ ሲልም ሪፖርቱ ይወነጅላቸዋል። መሻሻሎች የታዩባቸው አካባቢዎች መኖራቸውን ግን ሪፖርቱ ሳይጠቅስ አላለፈም። ውጭ ጉዳይ ሚኒስትር ጆን ኬሪም አብራርተውታል። in such countries as Tunisia, Nigeria, Sri Lanka and Burma, though in each እንደ ቱኒዚያ፣ ናይጄሪያ፣ ሽሪላንካና በርማን በመሳሰሉ ሀገሮች ጠቃሚና ዲሞክራሲያዊ ለውጦች መደረጋቸውን ታዝበናል። አሁን ግን በእያንዳንዱ ሀገር ውስጥ ገና ልንጋፈጣቸው የሚገቡ ችግሮች ቢኖሩም ከሁሉም ጋር በቅርበት ተባብረን ለመስራት እየጣርን ነው። በሚያደርጉት ጥረትም እናግዛለን ብለዋል። አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ለቪኦኤ ሲናገሩ ይህ የሰብአዊ መብቶች አያያዝ ሪፖርት ለባዕዳን ሀገሮች የሚሰጥ እርዳታን አስመልክቶ ዋሽንግተን የምትከተለውን ፖሊሲ ያሳውቃል፣ ይላሉ ምክትል የዩናይት ስቴትስ ውጭ ጉዳይ ሚኒስትር ቶም ማሊኖስኪ። አባል የሆነ ቡድንም ይሁን ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸማቸው አስተማማኝ ማረጋገጫ ካገኘን በምንም አይነት እርዳታ እንደማንሰጣቸው እርግጠኛ መሆን ትችላለህ ብለዋል። አንዳንድ ታዛቢዎችም የሰብዓዊ መብቶችን ማክበር ጉዳይ ዩናይትድ ስቴትስ ለምትከተለው የውጭ ፖሊሲ አብላጫው መመዘኛ ሊሆን ይገባል ይላሉ። ሼራ ማርጎን የሁማን ራይትስ ዋች የዋሽንግተን ቢሮ ዋና ዲሬክተር፣ ያስረዳሉ። እኔ እንደሚመስለኝ ሂዩማን ራይትስ ዋችን አንዱ የሚያሳስበው ጉዳይ ምንም እንኳን ይህ የሰብአዊ መብቶች አያያዝ ሪፖርት በአብዛኞቹ ሀገሮች ውስጥ ጥሶቶች እንደሚፈጸሙ ትክክለኛና ግልጽ ቢሆንም በሚፈልገው መንገድ ጥቅም ላይ ሲውል አለመታየቱ ነው። ምክር ቤቱ በፈቀደው መሰረት የዩናይትድ ስቴትስ መንግስት ይህን የዓለም ሀገሮች የሰብአዊ መብቶች አያያዝ ዓመታዊ ሪፖርት ሲያወጣ የዘንድሮ arba ñoomu